ይህ የአሜሪካ ድምፅ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። አወዛጋቢው የህወሓት ጠቅላላ ድርጅታዊ ጉባኤ ነገ ይጀመራል። ምስቲ ዓብ ሕማቑ ኣመራርሓ እዩ ብሓደ ክወፍር ዘይኽእል ኣመራርሓ የፓርቲው ትልቁ ብልሽት ያለው በአመራሩ ውስጥ ነው። አንድ ላይ መሰማራት የማይችል ፓርቲ እየሆነ ነው። ስለዚህ ወደ ጉባኤ ከሚያስገቡን መነሻዎች አንዱ አመራሩን የማስተካከል አስፈላጊነት ነው። ምዚ ብዝተኣሳሰረ ብዝኾነ መገዲ ብድጋፍ ከዚሁ የህወሓት ጉባኤ ጋር ተያይዞ በድጋፍም ሆነ በተቃውሞ የሚካሄድ ሰልፍ አይፈቀድም። ቀደም ሲል ተከታትሎ የሰማችኋቸው የህወሓት ፓርቲ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤልና ክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌትናንት ጄኔራል ታደሰ ወረደ ናቸው። ይህን የተመለከተው ዝርዝር ጉዳይ በአብይ ርዕስ በምሽቱ ታደምጡታላችሁ። ዛሬ ነሐሴ 6 2016 ዓ ም ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? አስማማየ ነው ነኝ ምሽቱን እያስተናገድኳችሁ ከእናንተ ጋር አመሻለሁ። ከስቱዲዮ ቅንብሩ በመምራት ብርሃን ኃይሉ ከምሽቱ አብራን ትቆያለች። የፕሮግራም ዋና አዘጋጅ ደግሞ ጽዮን ግርማ ናት። ለዓለም ዜናዎቹ እንግዶ ወልዴ እዚህ አብሮናል። ፕሮግራማቻችንን ከተለመዱት የ ዌብሳይታችንና እንዲሁም ከድረገጾቻችን በተጨማሪ በዌብሳይታችንም ደብሊው ደብሊው አማሪክ ዶት ቪኒስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጥታ የተከታተላችሁን ከኛ ጋር ማምሸት ትችላላችሁ። አሁን ከዓለም የተሰባሰቡ ዜናዎች እንግዲ ይጠብቃችኋል። ወደዛው ልብራችሁ። በድጋሚ እንደምናመሻችሁ ክብራትና ክብራን። ኢትዮጵያና ሶማሊያ ቱርክ ላይ በስማ በለው ውይይት በማድረግ ላይ ናቸው። የሱዳን ሰራዊት ተወካዮች እንደሚገኙ ባይታወቅም የሰላም ንግግሩ በጄኔልቫ ላይ ይቀጥላል ተባለ። እንዲሁም በኡጋንዳ የቆሻሻ ናዳ በርካቶች ሕይወታቸውን አጡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ኢትዮጵያና ሶማሊያ ቱርክ ላይ በስማ በለው ውይይት በማድረግ ላይ ናቸው። ኢትዮጵያ የባህር በር መጠቀም ትችል ዘንድ ከሶማሌላንድ ጋር ባለፈው ታህሳስ የመግባቢያ ስምምነት መፈራረሟን ተከትሎ ከሶማሊያ ጋር ለተፈጠረው ዲፕሎማሲያዊ ፍጥጫ መፍትሄ ለመሻት ያለመ ሁለተኛው ዙር ውይይት ቱርክ ላይ ዛሬ መጀመሩ ታውቋል። ሁለቱ ወገኖች በቀጥታ ፊት ለፊት ሳይሆን በቱርክ ባለስልጣናት በኩል በስማ በለው በመነጋገር ላይ መሆናቸውን ዲፕሎማሲያዊ ምንጮች ለቪኦኤ የአፍሪካ ቀንድ ክፍል አስታውቀዋል። በውይይቱ ዋና አጀንዳ የሆነው ሶማሌላንድና ኢትዮጵያ የተፈራረሙት የመግባቢያ ስምምነት የወደፊት እጣ ምን ይሆናል የሚለው እንደሆነም ታውቋል። ከውይይቱ ቀደም ብሎ የቱርክ ፕሬዚደንት ረቼፕ ታይብ ኤርዶዋን ከሶማሊያ ፕሬዚደንት ሀሰን ሼክ ሞሐመድ እና ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸው ታውቋል። ኤርዶዋን ከሼክ ሞሐመድ ጋር በነበራቸው ንግግር በሁለተኛው ዙር ድርድር ተጨባጭ ውጤቶችን እንደሚጠብቁ አስታውቀዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የስልክ ውይይት ደግሞ ሶማሊያ አንድነቷን እና ሉዓላዊነቷን በተመለከተ ያለባትን ስጋት የሚያስወግድ እርምጃ ኢትዮጵያ እንድትወስድ አበረታተዋል። በጋራ መግባባት ላይ በመመስረት ኢትዮጵያ የባህር በር አቅርቦት እንዲኖራት ማድረጉ አስፈላጊ እንደሆነ አብይ አህመድ በኤክስ ማህበራዊ መድረክ ማስታወቃቸው ይታወሳል። የሶማሊያው ፕሬዚደንት በበኩላቸው ሀገራቸው ከኢትዮጵያ ጋራ በኢኮኖሚና ልማት ረገድ አብራ ለመስራት ዝግጁ መሆኗንና ነገር ግን የሶማሊያን ሉዓላዊነትና የግዛት አንድነት እንዲሁም ዓለም አቀፍ ሕግና ደንብን ያከበረ መሆን እንዳለበት አስታውቀዋል። ጄኔቫ ላይ ሊካሄድ በታቀደው የሰላም ንግግር ላይ የሱዳን ሰራዊት ተወካዮች ባይገኙም በተለያዘለት ፕሮግራም መሠረት እንደሚቀጥል አሜሪካ አስታውቃለች። በሱዳን የሚታየውን ቀውስ ለማስቆም አስቸኳይ ዓለም አቀፍ ጥረት ለመጀመር ንግግሩ ከሳውዲ አረቢያ ጄኔቫ መግባታቸውን በሱዳን የአሜሪካ ልዩ መልክተኛ ቶም ፔሪዮሊ አስታውቀዋል። በሱዳን መንግስትና በአሜሪካ መካከል ትላንት እሁድ ጀዳ ላይ ሲደረግ የነበረው ምክክር ካለ ስምምነት በመጠናቀቁ የሱዳን መንግስት ወይም ሰራዊት በጀኔቫው ንግግር ላይ ይገኝ እንደው ማረጋገጫ አልተሰጠም። ይህም ረቡዕ ይጀምራል የተባለው የተኩስ አቁም ድርድር ላይ ጥላ ጥልቷል። አሜሪካ ለሁለቱም የሱዳን ተፋላሚ ወገኖች ግብዣውን ብትልክም የፈጥኖ ድራሽ ኃይሉ በድርድሩ እንደሚገኝ ወዲያውኑ ሲያስታውቅ፣ በጄኔራል አብዱልፈታህ አልቡራን የሚመራው የሱዳን ሰራዊት በውይይቱ ላይ ይገኝ እንደው እስካሁን አልታወቀም። ከሱዳን ሰራዊት ጋር የሚደረገው ምክክር እንደሚቀጥል የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት እሁድ ለቪኦኤ ተናግረዋል። በሱዳን ለሚታየው ቀውስ ወታደራዊ መፍትሄ እንደማይኖር የአሜሪካ ባለሥልጣናት በመናገር ላይ ናቸው። በኡጋንዳ መዲና ካምፓላ በአንድ የቆሻሻ ማጠራቀሚያ ስፍራ በተከሰተ ናዳ የሞቱት ሰዎች ቁጥር 23 መድረሱን የከተማዋ ባለሥልጣናት አስታውቀዋል። ኪቲዚ በተሰኘ የሰሜን ካምፓላ ክፍል የሚገኘው ቆሻሻ ማጠራቀሚያ በሳምንቱ መጨረሻ የተናደው በአካባቢው የጣለውን ከፍተኛ ዝናብ ተከትሎ እንደሆነም ታውቋል። አምስት አምስት ህጻናትን ጨምሮ 23 ሰዎች እንዲሁም እንስሳት በናዳው ስር ተቀብረው ሕይወታቸው እንዳለፈ ታውቋል። የአደጋ ጊዜ ሰራተኞች በህይወት የተረፉ ሰዎች ይገኙ እንደው ለማትረፍ የቆሻሻ ክምሩን ሲቆፍሩ፣ የሰለባዎቹ ቤተሰቦችም ተሰብስበው ሲያለቅሱ ተስተውሏል። ክስተቱን ብሔራዊ አደጋ ብለው የገለጹት የከተማዋ ከንቲባ በርካቶች አሁንም በቆሻሻው ክምር ውስጥ ተቀብረው ሊሆን እንደሚችል ስጋታቸውን ገልጸዋል። የአገሪቱ ፕሬዚደንት ዮሪ ሙሴቪኒ የሰራዊቱ ልዩ ኃይሎች የነፍስ ማዳን ጥረቱን እንዲያግዙ አዘው፣ በአደገኛው ስፍራ ሰዎች እንዲኖሩ ማን ፍቃድ እንደሰጠ ማወቅ እንደሚሹ ተናግረዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በኬንያ የአምልኮ ቡድን መሪው ፍርድ ቤት ቀረበ። በሰማይ ቤት ክርስቶስን እንድታገኙ ተራቡ በሚል ከአራት መቶ በላይ ሰዎች ሕይወት እንዲጠፋ አድርጓል የተባለው ኬንያዊና ግብረአበሮቹ የፍርድ ሂደት ዛሬ ቀጥሏል። ራሱን ፓስተር ብሎ የሚጠራው ፖል መኬንዚ እና ሌሎችም በርካታ ተጠርጣሪዎች ለቀረቡባቸው ክሶች ጥፋተኛ አለመሆናቸውን ባለፈው ጥር ለፍርድ ቤት አስታውቀው ነበር። ማኬንዚ 93 ከሚሆኑ ሌሎች ተጠርጣሪዎች ጋር ሞምባሳ በሚገኝ ፍርድ ቤት ዛሬ መቅረቡ ታውቋል። የአምልኮ ቡድን መሪው ማኬንዚ ተከታዮቹን ክርስቶስን እንድታገኙ ተራቡ ብሎ በማነሳሳቱ በመቶዎች የሚቆጠሩ ሰዎች ሕይወታቸውን አጥተዋል የሚል ክስ ቀርቦበታል። አስከሬናቸው ለወራት ከአንድ ጫካ ውስጥ እየተቆፈረ ሲወጣ እንደነበር ይታወሳል። በፍለጋው 448 አስከሬኖች የተገኙ ሲሆን አብዛኞቹ በራብ እንደሞቱ አንዳንዶቹ ላይ ደግሞ የውስጥ ሰውነት ክፍላቸው መወሰዱ እንደታወቀ የተደረገው ምርመራ አመልክቷል ተብሏል። የማኬንዚን ባለቤትን ጨምሮ 95 ሰዎች ላይ ክስ ተመስርቷል። በተከሳሾቹ ላይ ለመመስከር 420 ሰዎች እንደተዘጋጁ ከሳሽ አቃቤ ሕግ አስታውቋል። ከፍተኛ የአሜሪካ ባለሥልጣናት በዚህ ሳምንት ለኢኮኖሚ ተኮር ስብሰባ ወደ ቻይና እንደሚያቀኑ መንግስት አስታውቋል። በሁለቱ አገራት መካከል ውጥረቱ እንዳለ ቢሆንም የዓለም ግዙፍ ኢኮኖሚዎች በሆኑት ሁለቱ ወገኖች መካከል ግንኙነታቸውን ጠብቆ ለማቆየት ያለመ ነው ተብሏል። ወደ ሻንጋይ የሚደረገው ጉዞ በሁለቱ ሀገራት መካከል ባለፈው ዓመት የተመሠረተውና በፋይናንስ ጉዳዮች ላይ በሚሠራው ቡድን አማካይነት በንግድ እንዲሁም መነሻዎች ከቻይና እንደሆነ በሚነገርለትና አሜሪካ ውስጥ ትልቅ የጤናው ቀውስ በመፍጠር ላይ ባለው ፈንትነል የተሰኘውን ሱስ አስያዥ መድኃኒት በተመለከተ ይነጋገራሉ ተብሏል። በመጪው ሐሙስና አርብ በሚካሄደው ስብሰባ ላይ የአሜሪካ ግምጃ ቤት የፌዴራል የፋይናንስ ቁጥጥር መሥሪያ ቤትና የሌሎችም ተቋማት ባለሥልጣናት እንደሚገኙ ታውቋል። የንግድና የፋይናንስ ችግሮች በሚስተዋሉበት ወቅት በሁለቱ አገራት መካከል የተሻለ የመረጃ ልውውጥ እንዲኖር በሚያስችሉና ተዛማጅ ጉዳዮች ላይ እንደሚወያዩም ተመልክቷል። ባለፈው ዓመት የተቋቋመው የጋራ ቡድን ሲገናኝ ለአምስተኛ ጊዜ መሆኑንና በቻይና ሲካሄድ ደግሞ ለሁለተኛ ጊዜ መሆኑን የኤፍፒ ዘገባ አመልክቷል። በመጨረሻም የአሜሪካዋ ሎስ አንጀለስ ከተማ የኦሎምፒክስ ችቦውን ተረከበች። የፓሪስ ኦሎምፒክስ ትናንት ሲጠናቀቅ የአሜሪካዋ ሎስ አንጀለስ ከተማ ቀጣዩ አስተናጋጅ በመሆኗ ችቦውን ተረክባለች። አለች የከንቲባዋ የከተማዋ ከንቲባ ኬሪን ባስ ትላንት በፓሪስ ኦሎምፒክስ የመዝጊያ ስነ ስርዓት ላይ ችቦውን ተረክበዋል። ከንቲባዋ ችቦውን የሎስ አንጀለስ የንግድ ወኪል ለሆነው የፊልም ተዋናዩ ቶም ክሩዝ አስረክበዋል። ሎስ አንጀለስ ኦሎምፒክስን ሶስት ጊዜ በማስተናገድ ሶስተኛ ከተማም ትሆናለች። በከተማዋ በቅርብ ጊዜ በብዛት የሚታየው የህንፃ ግንባታ ገዛ እንደሚኖረው አስተናጋዶቹ በመናገር ላይ ናቸው። በአንጻራዊ አዲስ የሆነው ሶፊ ስቴዲየም የመክፈቻ ሥነ ሥርዓቱን እንደሚያስተናግድ ሲታወቅ መቶ ዓመት የተጠጋውና ለከተማዋ የመጀመሪያውን ኦሎምፒክስ በአውሮፓውያን አቆጣጠር 1932 ያስተናገደው ስፍራ ኮሊዝየም ውድድሮችን እንደሚያስተናግድ ይጠበቃል። ከተማዋ በእንዳረፈን አቆጣጠር 1984 ለሁለተኛ ጊዜ ኦሎምፒክስን ባዘጋጀችበት ወቅት ከነበረው የመጓጓዣ አገልግሎት የተሻለ ቢኖራትም እስከ 2028 ድረስ ተጨማሪ ግንባታ እንደምታደርግ ተነግረዋል። ክብራትና ክብራንድ ለምሽቶ ያዘጋጀነው ዜና በዚሁ ተፈጽሟል። ለቀሪ ዝግጅቶች ወደ አስማማው መልሳቸዋሉ። አድማጮቻችን ከዓለም የተሰባሰቡ የምሽቱ ዋና ዋና ዜናዎች ወደ እናንተ ደረሱ። ለዜናዎቹ እንግዲህ ወልዴን አመሰግናለሁ። እየተከታተላችሁ ያላችሁት ከዋሽንግተን ዲሲ እየተላለፍላችሁ የሚገኘውን የአሜሪካ ድምፅ የዛሬ ሰኞ ነሐሴ 6 2016 ዓ ም ዝግጅታችን ነው። ሽንኩርት እንግዲህ በጣም ብዙ ጥቅም አለው። በየቀኑ መባላት ያለበት ነገር ነው። ደም ያቀጠን መድኃኒት እየወሰደ በጣም ብዙ ነጭ ሽንኩርት የምትጠቀም ከሆነ ግን ምን ያደረጋል ሞር ደምህ እንዲቀጥል ደምህ እንዲቀጥል ያደረገ ይችላል። ስለዚህ ብዙ መድኃኒት የሚወስዱ መድኃኒት ከመጀመራቸው በፊት ከዶክተሮቻቸው ወይ ከፋርማሲስቶቻቸው ጋር ችብሎ ተነጋግረው የሚመገበው ይሄ እንደዚህ እንደዚህ አይነት ነገሮች አዘወትር አለው ከመድኃኒቱ ጋር ግጭት አለው ወይስ የለውም የሚለውን መጠየቁ ብዙ ነገሮችን ይቀንስ ይችላል። የሰማችኋቸው በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር የምርምር ባለሙያ ዶክተር አሌክስ አካውል ናቸው። የቤት ውስጥ ሕክምና ፋይዳና ከወዲሁ መታሰብ ያለባቸው አበይት ጉዳዮችን በተመለከተ በሁለተኛ አጋማሽ በሚቀርበው ሐኪሞን ጠይቁ ቀርበው ማብራሪያ ሰጡናል። በኋላ ላይ ወደ እናንተ ይደርሳሉ። አሁን ቀጥታ ምናልፈው ወደ ምሽቱ አብይ ርዕስ ነው። የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችን እያወዛገበ ያለው 14ተኛ ድርጅታዊ ጠቅላላ ጉባኤ ነገ ማክሰኞ በመቀለ የሰማዕታት ሐውልት አዳራሽ እንደሚጀመር የፓርቲው ጽፈት ቤትና የጉባኤው አዘጋጅ ኮሚቴ አስታውቋል። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፓርቲው የአመራር ውድቀት እንዲታረምና ፓርቲው እንዲድን ጉባኤው አስፈላጊ ነው ሲሉ ተናግረዋል። የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ፌዴራል መንግስቱ በፕሪቶሪያ ሰላም ስምምነት ከሚጠበቅበት አልፎ የህግ ማሻሻያ በማድረግ ህወሓት በምርጫ ቦር ተመዝግቦ ህጋዊ ሰውነትና እውቅና እንዲያገኝ የሚችለውን ሁሉ ማድረጉን ጠቅሶ ህወሓትም ህገ መንግስቱና ህገ መንግስታዊ ተቋማትን ማክበር ይገባዋል ብሏል። በአንጻሩ የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳን ጨምሮ 14 የህወሓት የማዕከላዊ ኮሚቴ አባላት በድርጅታዊ ጠቅላላ ጉባኤው እንደማይሳተፉ ይፋ አድርገዋል። ራሱን ከጉባኤ ያገለለው የፓርቲው ቁጥጥር ኮሚሽን በበኩሉ ጉባኤውን በእልክና በማናለብኝነት ለአንድ ቡድን ፍላጎት ለማካሄድ የሚደረገው ዝግጅት ጤናማ ሂደት የሌለውና የሚያስከትለው አደጋም የከፋ ነው ሲል በውጤቱ ተጠያቂ አለመሆኑን ገልጿል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተና ጀኔራል ታደሰ ወረደ ፖለቲካዊ ልዩነት ፖለቲካዊ መንገድ ብቻ ይፈታል ይፈታል ካሉ በኋላ በክልሉ በተለይም በመቀለ ከተማ የድጋፍ ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቋል። ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ማምሻውን ባወጣው መግለጫ ህወት ከቦርዱ ቅናዎች ጠቅላላ ጉባኤ ማካሄድ እንደማይችል ገልጿል። ሙርጌት አጽባ በዚህ ጉዳይ ላይ ተከታዩም አለው። የህዝባዊ ወያነ ሐርነት ትግራይ ህወሓት ምክትል ሊቀመንበርን ጨምሮ አስራ አራት የማዕከላዊ ኮሚቴ አባላት እንደማይሳተፉ የገለጹበት አስራ አራተኛው የፓርቲው ድርጅታዊ ጠቅላላ ጉባኤ ነገ ማክሰኞ ነሐሴ ሰባት ቀን ሁለት ሺህ አስራ ስድስት ዓመተ ምሕረት በመቀለ የሰማዕታት ሐውልት አዳራሽ እንደሚጀመር የፓርቲው ጽህፈት ቤትና የጉባኤው አዘጋጅ ኮሚቴ ገልጿል። ድርጅታዊ ጠቅላላ ጉባኤው ጉባኤ ድህነት ተብሎ መሰየሙን ፓርቲው በፌስቡክ የማህበራዊ ትስስር ገጹ ላይ አስታውቋል። የፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ትላንት እሁድ ነሐሴ አምስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ለብዙኃን መገናኛ በሰጡት መግለጫ ትልቅ ብልሽት ውስጥ ያለው የህወሀት አመራር በማስተካከል ፓርቲውን ለማዳንና ህዝቡን ህዝቡ እንዲከስ ለማድረግ ጉባኤው አስፈላጊ ነው ብለዋል። ዛዓብ ሕማቁ አመራርሃ ብሓደ ክወፍር ዘይኽእል አመራርሃ። የፓርቲው ትልቁ ብልሽት ያለው በአመራሩ ውስጥ ነው። አንድ ላይ መሰማራት የማይችል ፓርቲ እየሆነ ነው። ስለዚህ ወደ ጉባኤ ከሚያስገቡን መነሻዎች አንዱ አመራሩን የማስተካከል አስፈላጊነት ነው። ለዚሁ ብቻ ተብሎ ጉባኤ ያስፈልጋል። ነገር ግን ይህ ብቻ አይደለም። ከአሁን በፊት የተካሄደውን ጉባኤ ተከትሎ የተፈጸሙ ስራዎች አሉ። እነርሱም ተገምግመዋል። የመመከት ሂደትን ጨምሮ በስራ አስፈጻሚና በማዕከላዊ ኮሚቴ ፖለቲካዊ ግምገማ አካሂደን ጨርሰናል። ይኸው ግምገማ ውሳኔ የሚያገኘው ደግሞ በጠቅላላ ጉባኤው ነው። ዶክተር ደብረጽዮን በመግለጫቸው የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሀት የሰጠው በልዩ ሁኔታ የመመዝገብ ውሳኔም ከፓርቲው ጥያቄ ውጭ ነው ብለዋል። ይህ ውሳኔ የ50 ዓመት እድሜ ያለውን ህወሀትን ነሐሴ ሶስት ቀን እንደተመሰረተ የሚያስመስለውና ከዚያ በፊት የተፈረመውን የፕሪቶሪያ ግጭትን በዘላቂነት የማቆም የሰላም ስምምነትም የለም እንደማለት የሚያስቆጥር ነው ሲሉ ገልጸዋል። የህወሀት ህጋዊ ሰውነት እንዲመለስ ጥያቄያቸው በፖለቲካዊ መንገድ እንደ እንደሚቀጥሉ ሊቀመንበሩ ገልጸው በዚህ ሂደትም ፓርቲው ውስጡን ለማጽዳት ጉባኤው እንደሚያካሄድ አስረድተዋል። የፌዴራል መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ዛሬ ሰኞ ባወጣው መግለጫ የህወሀትን የህግ ሰውነትና የምዝገባ ጉዳይ በተመለከተ መንግስት በፕሪቶሪያው የሰላም ስምምነት ውስጥ የወሰደው የተለየ ኃላፊነት ወይም ግዴታ አልነበረም፣ በማለት የፌዴራል መንግስት ከግማሽ ርቀት በላይ ተጉዞ በፕሪቶሪያው ስምምነት መሰረት ከሚጠበቅበትና ካለበት ግዴታ አልፎ ከምርጫ ቦርድና ከህወሀት ጋር በጉዳዩ ላይ ተከታታይ ውይይቶችን ማድረጉን አስታውሷል። ህወሀትም የሀገሪቱን ህገ መንግስትና ህገ መንግስታዊ ተቋማት ስልጣንን የማክበር ግዴታ ገብቷል ያለው መግለጫው ፓርቲው የሀገሪቱን የፖለቲካ ፓርቲዎች የምዝገባ ህግና የምርጫ ቦርድን ስልጣን በማክበር የመስራት ግዴታ እንዳለበት አሳስቧል። ት በኃይልና በአመፃ እንቅስቃሴ በመሳተፍ የፓርቲው ምዝገባ ተሰርዞ ህጋዊ ሰውነቱን ያጣው በምርጫ ቦርድ ውሳኔ እንደነበር ያስታወሰው መግለጫው ሰላምን የማጽናትና አስፈላጊነት ባገናዘበ መልኩ ለጉዳዩ እልባት ለመስጠት ህወሓትም ሆነ ሌሎች የትጥቅ እንቅስቃሴ ላይ ያሉ ቡድኖች ወደ ህጋዊ መስመር ሊመጡ የሚችሉበት የህግ ማሻሻያ መደረጉን ገልጿል። በተሻሻለው አዋጅ ድንጋጌ መሰረት የሰላም ስምምነት መፈጸሙን አስመልክቶ የፍትህ ሚኒስተር ለምርጫ ቦርድ ደብዳቤ በመጻፍ ፓርቲው ህጋዊ ሰውነትና እውቅና እንዲኖረው የትብብር ጥያቄ አቅርበዋል ያለው መግለጫ ህወሓትም የሚጠበቅበትን የፓርቲ ሰነዶች ለብሔራዊ ምር ጫ ቦርድ አቅርቦ በተሻሻለው አዋጅ መሰረት ተመዝግቦ ህጋዊ ሰውነቱ ማግኘቱን አስረድቷል። ስለሆነም የምዝገባና የህጋዊ ሰውነት ጉዳይ በዚሁ መቋጨት እንደሚያስፈልግ በመግለጫው ላይ ያመላከተው የመንግስት ኮሚኒኬሽን አገልግሎት አላስፈላጊና ህዝብም የማይጠቅም ትርጉም አልባ ንትርክ አስወግደን፣ የሁሉም አካላት ርብርብ ሰላምን በማጽናት በመልሶ ግንባታና በልማት አጀንዳ ላይ ሊሆን ይገባል ብሏል። በአንጻሩ የጉባኤው ቅድመ ዝግጅት ሂደት ማዕከላዊ ኮሚቴው ያልተግባባበት የፓርቲው ቁጥጥር ኮሚሽን ያልተቀበለውና ከህወሀት አሰራር ውጭ የተዘጋጀ ነው ያሉት የፓርቲው ምክትል ሊቀመንበርና የጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጨምሮ አስራ አራት የህወሀት ማዕከላዊ ኮሚቴ አባላት ህወሀትን በሚያፈርስ ጉባኤ ላይ አንሳተፍም ሲሉ ባወጡት መግለጫ አቋማቸውን አስታውቀዋል። እና አቶ ጌታቸው በዚሁ የጽሁፍ መግለጫቸው ከአሰራር ውጭ ሲሉ የኮነኑት የጉባኤው ዝግጅት የሚያካሂደውን ማዕከሉ በፓርቲው ጽህፈት ቤት ያደረገ ቡድን ነው ሲሉ ከሰዋል የጉባኤውን ተሳታፊዎች ውክልና በተመለከተ በትግራይ ክልል በደቡብና በደቡብ ምስራቅ ዞኖች ባሉ ተወካዮች ተቀባይነት ያላገኘ እንዲሁም የምዕራብ ትግራይን ከፊል ምስራቃዊ ዞን የጸለምቲን አካባቢ ያላሳተፈና ተሳታፊዎችን ወክለዋል በተባሉ አካባቢዎችም ተረጋግተው ምርጫ ያልተካሄደበት ነው ብለዋል አያይዞም ከኢትዮጵያ ምርጫ ቦርድ መግባባት ያልተደረሰበት ለተወሰነ ቡድን ጥቅም ሲባል እየተካሄደ ያለ በማለት ያጣጣሉት እነ አቶ የትግራይ ህዝብንና ፓርቲያችን ህወሓት ወደ ተወሳሰበ ችግር በሚያስገባ ጉባኤ ላይ አንሳተፍም ብለዋል። ጉባኤውን ተከትሎ ለሚመጣ ችግር ተጠያቂው ቡድኑ ነው ያሉት ተቃዋሚ የማዕከላዊ ኮሚቴ አባላቱ ይህንንም እንታገለዋለን ብለዋል። በተመሳሳይ ራሱን ከድርጅታዊ ጠቅላላ ጉባኤው ማግለሉን ያስታወቀው የህወሓት ቁጥጥር ኮሚሽንም ዛሬ ሰኞ ባወጣው መግለጫ ጉባኤው በእልክና በማን አለብኝነት ለአንድ ቡድን ፍላጎት ለማካሄድ ዝግጅት እየተደረገ በት ያለ ነው ሲል ወንጅሏል። ኮሚሽኑ ያቀረባቸውን የመተማመኛ ሀሳቦች ወደ ጎን በመተው የሚካሄድ የጉባኤ ዝግጅት እንደሆነ የገለጸው ኮሚሽኑ ፓርቲው የሚበትን የትግራይ ህዝብን አንድነትም የሚያፈርስ ነው በማለት ተቃውሟል። ትናንት እሁድ ለክልሉ ብዙሃን መገናኛ መግለጫ የሰጡት የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጀኔራል ታደሰ ወረደ በበኩላቸው በፓርቲው ውስጥ የተፈጠረው ፖለቲካዊ ልዩነት በፖለቲካዊ መንገድ ብቻ ይፈታል ካሉ በኋላ በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀዋል። የህወሀት ጠቅላላ ድርጅታዊ ጉባኤና ሌሎች በክልሉ የሚከናወኑ አመታዊ በዓላት በሰላም እንዲጠናቀቁ የክልሉ የጸጥታ ኃይል ዝግጅት ማድረጉ ተናግረዋል። ምዚ ብዝተኣሳሰረ ብዝኾነ ነገዲ ብድጋፍ ከዚሁ የህወሓት ጉባኤ ጋር ተያይዞ በድጋፍም ሆነ በተቃውሞ የሚካሄድ ሰልፍ አይፈቀድም በተለይ በአደባባይ የሚከበረው የአሸንዳ በዓል በመኖሩ በመቀለና አካባቢዋ የሆነ መፈክር በመያዝ የፖለቲካዊ ድጋፍም ሆነ የተቃውሞ ሰልፍ ማካሄድ ለተወሰነ ጊዜ አንፈቅድም። ምክትል ፕሬዚደንቱ በመግለጫቸው በህወሓት ፖለቲካዊ አመራር ውስጥ ባለው ልዩነት የክልሉ የጸጥታ ኃይል ለየትኛውም አካል ውግንና አያሳይም ሲሉ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ለፓርቲው በጻፈውና በፌስቡክ ገጹ ላይ ባሰፈረው ደብዳቤ ህወሓት ከቦርዱ እውቅና ውጭ ጠቅላላ ጉባኤ ማካሄድ እንደማይችል ገልጿል። ህወሓት ከቦርዱ እውቅና ውጭ ጠቅላላ ጉባኤ ለማካሄድ ዝግጅት እያደረገ እንደሚገኝ ከብዙሃን መገናኛ መስማቱን በመግለጫው የጠቀሰው ቦርዱ አካሄዱ ትክክል እንዳልሆነ በመግለጽ አሳስቧል። ቦርዱ አንድ ጠቅላላ ጉባኤ ለማድረግ አስፈላጊ የሆኑ የቅድመ ዝግጅት ስራዎችን እንዲያውቅ ባልተደረገበት ባልተከታተለውና ባላረጋገጠበት እንዲሁም የቦርዱ ታዛቢዎች ያልተገኙበት ተጠራ የተባለው ጉባኤ መካሄድ እንደማይችል በደብዳቤው ላይ አስፍሯል። ተጠራ የተባለው ጉባኤ ከተካሄደም በጉባኤው ላይ ለሚወሰኑ ውሳኔዎች የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና እንደማይሰጥም አስታውቋል። አድማጮቻችን፣ የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የአሜሪካ ድምፅ የዛሬ የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነበር ወደ እናንተ የደረሰው። አሁን ደግሞ የትንታኔ መጽሔት ይቀጥላል። የትንታኔ መጽሔታችን የመጀመሪያ ጉዳይ 800 ሱዳናዊያን ስደተኞች ወደ አገራቸው ለመመለስ የእግር ጉዞ ጀምረዋል የሚለው ነው። በምዕራብ ጎንደር ዞን ካውራላ መጠለያ ጣቢያ ወጥተው በመንገድ ዳር እየኖሩ ከነበሩት የሱዳን ስደተኞች መካከል 800 የሚሆኑት ባለፈው ሳምንት አርብ ወደ አገራቸው ለመመለስ የእግር ጉዞ መጀመራቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ለአሜሪካ ድምፅ አስታውቀዋል። ከሶስት ወራት በላይ በመንገድ ዳር የቆዩ ሱዳናውያኑ ሱዳን ከደረስን በኋላም እዚያም ሰላም ስለሌለ ወደ ሌሎች ሀገራት ለመሰደድ ነው የምናስበው ብለዋል። ዩኤንኤችሲአር በበኩሉ በሱዳን ያሉ የጸጥታ ችግር ጠቅሶ በስደተኞች መመለስ እንደማይተባበር ገልጿል። በራሳቸው መንገድ ግን መመለስ ይችላሉም ብሏል። ገብረ ሚካኤል ገብረ መድን ተከታዩን ዝርዝር አዘጋጅተዋል። በአማራ ክልል ምዕራብ ጎንደር ዞን በሚገኙት የአውላላና የኮመር መጠለያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል ብለው መጠለያዎቹን ለቀው በመውጣት ላለፉት ሶስት ወራት መኖሪያቸውን በጎዳና ዳር ካደረጉት ሱዳናውያን ስደተኞች መካከል 800 የሚደርሱት ባለፈው ሳምንት አርብ ነሐሴ 3 ቀን 2016 ዓ.ም ወደ ሀገራቸው ለመመለስ የእግር ጉዞ መጀመራቸውን ተናግረዋል። የሚመለከታቸው አካላት ከኢትዮጵያ ውጭ ወደ ሦስተኛ ሀገር እንዲያዛውሯቸው ይህም ካልሆነ ወደ ሀገራቸው እንዲመልሷቸው ሲያቀርቡት ለቆዩት ጥያቄ ምላሽ አላገኘንም ብለዋል ስደተኞቹ ከተጓዦቹ ስደተኞች አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምፅ በሰጠው የስልክ ቃለ መጠይቅ ጉዞው ባለፈው ሳምንት አርብ ከጠዋቱ ሁለት ሰዓት ላይ መጀመሩን ገልጾ በሰላማዊ ሁኔታ እየቀጠለ ነው ብለዋል። ጉዟችን ያስቆመን አንድም አካል የለም። ከአውላላ ተነስተን 20 ኪሎ ሜትር ያህል ተጉዘን እዚያው በአማራ ክልል መካ የሚባል መንደር አድረናል። ጉዟችን ቀጥሎ አሁን ገንደ ውሃ ከተማ ደርሰናል። ከአውላላ 60 ኪሎ ሜትር ያህል ይርቃል። በአካባቢው የሚጥለው ከባድ ዝናብ ጉዟችንን እያስተጓጎለ ቢሆንም አስደሳች ጉዞ እያደረግን ነው። ወደ ሱዳን ድንበር ለመድረስ ሁለት ቀናትን ይወስድብን ይሆናል። ስለ ጉዳዩ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምኅፃሩ ዩኤንኤችሲአር ለአሜሪካ ድምፅ በሰጠው የኢሜይል ምላሽ በአውላላ መንገድ ዳር እየኖሩ ከነበሩት በርካታ ሱዳናውያን መካከል 800 የሚሆኑቱ ወደ ሀገራቸው ለመመለስ ወደ መተማ ድንበር የእግር ጉዞ መጀመራቸውን አስታውቀዋል። ሆኖም በሱዳን ካለው የጸጥታ ችግር አኳያ ስደተኞቹ ወደ ሀገራቸው እንዲመለሱ ሁኔታዎችን በማመቻቸት አልተባበርም ብለዋል። ስደተኞቹ መሄድ አለብን ካሉ ግን በራሳቸው ኃላፊነት የመመለስ ነጻነት እንዳላቸው ገልጿል። ዓለም አቀፉ የስደተኞች ተቋም በዚያው በምዕራብ ጎንደር ዞን መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ስደተኞቹንም ከአውላላና ከኩመር መጠለያዎች ወደዚያ ማዛወር መጀመሩን ጠቅሶ እስከ አሁን ድረስ ከ2700 በላይ ስደተኞች መዛወራቸውን አስታውቋል። መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞችም ወደ አዲሱ መጠለያ እንዲዛወሩ እናበረታታለን ወደ አዲሱ አፍጥጥ መጠለያ መግባት ለሚፈልጉትም የትራንስፖርት አገልግሎት እንሰጣለን ብለዋል። በመንገድ ዳር ኑሯቸውን ሲገፉ የነበሩት ሱዳናውያን ግን በተቋሙ እርምጃ ባለመስማማት ፍላጎታችን ወደ ሌላ መጠለያ መዛወር ሳይሆን ከኢትዮጵያ መውጣት ነው ብለው ጉዞአቸውን ጀምረዋል። ከተጓዦቹ አንዱ የሆነው አብዱል ሰመድ ናስር የኢትዮጵያ ሕዝብንና መንግስትን እናመሰግናለን። ችግር በገጠመን ጊዜ በራቸውን ከፍተው ተቀብለውናል። ሆኖም የጸጥታ ችግር ስላጋጠመን ለመውጣት ተገደናል ብለዋል። ሱዳን ከደረሱም በኋላ ግን ሁኔታው አስቸጋሪ ስለሆነ ወደ ሌሎች ሀገራት ለመሰደድ ማሰባቸውን አብዱል ሰመድ ተናግረዋል። እንደምታውቀው የሱዳን ጦርነት እንደቀጠለ ነው። በተለይም በምዕራባዊው የአገሪቱ ክፍል በሚገኘው የዳርፉር ግዛት እና በአገሪቱ ዋና ከተማ ካርቱም ውስጥ ጦርነቱ እየተፋፋመ ነው። አካባቢዎቹ አሁንም የጦርነት ቀጣና እንደሆኑ ናቸው። ስለሆነም ከስደተኞቹ የተወሰኑት አቅጣጫቸውን ቀይረው ከሱዳን ወደ ሊቢያ፣ ወደ ግብፅ፣ ወደ ደቡብ ሱዳንና ወደ ኤርትራ የመሰደድ ሐሳብ ነው ያላቸው። ስደተኞቹ ጀመሩት ስለተባለው የእግር ጉዞ ከኢትዮጵያ የስደተኞችና ተመላሾች አገልግሎት ቃል አቀባይ ከአገልግሎት ተቋሙ የጎንደር ቅርንጫፍ ጽሕፈት ቤት ኃላፊና ከመተማ ወረዳ አስተዳዳሪ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም የእግር መንገደኞቹ የሱዳን ስደተኞች ከአውላላ ወደ መተማ ድንበር እንዲያልፉ የኢትዮጵያ መንግስት መፍቀዱን ዩኤንኤችሲአር በመግለጫው ላይ አስታውቋል። በአውላላ አካባቢ መኖሪያቸውን በመንገድ ዳር አድርገው የቆዩት ሱዳናውያኑ ስደተኞች የተለያዩ ችግሮች ሲፈትኗቸው እንደነበር በተከታታይ ስንዘግብ መቆይታችን ይታወሳል። ከዚህ ቀደም ሐምሌ 13 ቀን 2016 ዓ ም ታጣቂዎች ባደረሱባቸው ጥቃት ሁለት ሰዎች ሲገደሉ ሌሎች ዘጠኝ ሰዎች ደግሞ ቆስለዋል። ባለፈው ሳምንትም እንዲሁ በደረሰባቸው ተመሳሳይ ጥቃት አራት ሰዎች መቁሰላቸውን ዩኤንኤችሲአር ገልጿል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በመግለጫው በአማራ ክልል በስደተኛ መጠለያዎች አካባቢ ይታያሉ ያላቸውና ግድያንና እገታን የመሰሉ ድርጊቶች እያስከተሉ ያሉት የጸጥታ ችግሮች በእጅጉ እንደሚያሳስቡት አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮቻችን፣ አሁን ደግሞ ወደ ዘንድሮ በሚካሄደው የአሜሪካ ምርጫ ወደ ተመለከቱ ዘገባዎች እናልፋለን። የመጀመሪያው ዘገባችን ካማላ ሃሪስና ዶናልድ ትራምፕ በኢሚግሬሽን ጉዳይ የሚመለከት ነው። በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ መራጮች ከፍተኛ ትኩረት ከሚሰጧቸው ጉዳዮች አንዱ የኢሚግሬሽን ጉዳይ መሆን ይታወቃል። ምክትል ፕሬዚዳንት ካማላ ሃሪስ አቃቤ ሕግ ሆነው በሰሩባቸው ጊዜያት ስላከናወኗቸው ስራዎች በማውሳት የምረጡ ዘመቻቸውን እያካሄዱ ናቸው። የቀድሞ ፕሬዚዳንት ዶናልድ ትራምፕ በበኩላቸው የባይደን ሀሪስ አስተዳደርን ሪኮርድ በመተቸት ህጋዊ ፈቃድ የሌላቸውን ፍልሰተኞች በብዛት እንደሚያስወጡም ቃል በመግባት ላይ ናቸው። ባሊምባውስ የተጠናቀሩን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። ምክትል ፕሬዚዳንት ካመላ ሃሪስ እንደ አቃቤ ህግ፣ እንደ ወረዳ አቃቤ ህግና እንዲሁም በካሊፎርኒያ ጠቅላይ አቃቤ ህግነት ያላቸውን ተመክሮ በማውሳት የምረጡኝ ዘመቻዎቻቸውን እያካሄዱ ናቸው። underground tunnels between the United States and Mexico on that border with law enforcement officers. ከህግ አስከባሪዎች ጋር በመሆን በዩናይትድ ስቴትስ እና በሜክሲኮ መካከል ከምድር በታች ባሉ ዋሻዎች ውስጥ በእግር ተጉዣለው። በህገወጥ መንገድ ወደ ሀገራችን የገቡትን ድንበር ዘርለል ወረበላ ቡድኖች፣ የአደንዛዥ ጽና በህገወጥ መንገድ ሰዎችን ከቦታ ወደ ቦታ የሚያስተላልፉ ወንጀለኞች በየተራ ተጠያቂ እንዲሆኑ አድርግ ያለው የቀድሞ ፕሬዚደንት ዶናልድ ትራምፕ ስልጣን ላይ በነበሩባቸው አመታት ድንበሩ ላይ ከኪሎ ሜትር የሚበልጥ ርዝማኔ ያለው አዲስ አጥር ገንብተዋል። በየአመቱም ዩናይትድ ስቴትስ የምትቀበላቸውን ስደተኞች ቁጥር ከምንጊዜውም በበለጠ መጠን ቀንሰዋል። ህጻናትን ከወላጆቻቸው የሚነጥል ፖሊሲም ስራ ላይ አውለዋል። This November, the American people are going to compare these records and they're going to tell Bordezar Harris የፊታችን ህዳር ወር የአሜሪካ ሕዝብ እነኝህን ሪኮርዶች ያነጻጽራል። እናም የድንበር ጉዳዮች ኃላፊ የነበሩት ሀሪስ የሠሩት ሥራ እጅግ አስከፊ ነው። ሀገራችንን አዋርደዋል። እናም አሁን ተባረዋል። ከዚህ ይውጡ። በቃ ተባረዋል፣ ይውጡ ይላቸዋል። በዚህ ፕሬዝደንታዊ ምርጫ የኢሚግሬሽን ጉዳይ መራጮች እጅግ ከፍተኛ ትኩረት የሚሰጡት አንገብጋቢ ጉዳይ ነው። ሺካጎ ካውንስል የተባለ ዓለም አቀፋዊ ጉዳዮች ጥናት ተቋም ያካሄደው ዳሰሳ ከተጠየቁት ሰዎች መካከል 50 ከመቶ ብዙ የውጭ ሀገር ፍልሰተኞችን መቀበል ለሀገራችን አደገኛ ነው የሚል አመለካከት ማንጸባረቃቸውን አሳይቷል። ምንም እንኳን ከሜክሲኮ ጋር የሚያዋስነው ድንበር እንዲታጠር እንዲሁም በአሜሪካውያን ወታደሮች እንዲጠብቅ ከ50 ከመቶ በጥቂቱ ከፍ የሚለውን ቁጥር የሚይዙት ተጠያቂዎች የሚደግፉ ቢሆንም አብዛኞቹ አሜሪካውያን ህጋዊ የመኖሪያ ፈቃድ የሌላቸውን ፍልሰተኞች በብዛት እያፈሱ ማስወጣትን አይደግፉም። የዩናይትድ ስቴትስ ኮንግረስ የኢሚግሬሽን ማሻሻያ ህግ ሊያሳልፍ አልቻለም። በመሆኑም ስልጣን ላይ ያለው ፕሬዚደንት ማንም ይሁን ማን ጉዳዩ የሚመራው ማስፈጸሚያ ትዕዛዞችንና ደንቦችን በማውጣት ነው። ኮሪ ፎርማን የኢሚግሬሽን ጠበቃ ናቸው። የሚከተለውን አስተያየት ሰጥተውበታል With the political environment we’re in, it’s a tough place because executive actions are always going to be the subjects of lawsuits, and we have a Congress that’s not willing to act. ካለንበት የፖለቲካ ምህዳር ጋር ተደማምሮ እጅግ አዳጋች ሁኔታዎች ያሉበት ነው። ምክንያቱም ፕሬዝዳንታዊ ትዕዛዞች በአብዛኛው የክሶች መነሻ የመሆን ዕጣ ሲኖራቸው፣ ምክር ቤቱም የሚጠበቅበትን ስራ ለመስራት ፍቃደኛ አይደለም። ምክትል ፕሬዝደንት ሀሪስ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በዚህ በ2024 ዓ.ም በዩናይትድ ስቴትስ ምክር ቤት የቀረበው ህግ እንዳያልፍ እየተጫወቱትን ሚና በማጉላት እሳቸው ድንበር የሚያስከብር ህግ እንዲደነገግ እንደሚደግፉ እየተናገሩ ናቸው። በምርጫ አሸናፊ ለመሆን ይረዳኛል በሚል እሳቤ ተነሳስተው በሁለቱ ፓርቲዎች በጋራ የተደረሰው ስምምነት እንዲመክን አደረጉ። ይህም ዶናልድ ትረምፕ ለድንበሩ ደህንነት ጉዳይ መረጋገጥ ደንታ እንደሌላቸው የሚያሳይ ነው። እርሳቸው የሚያስቡት ለራሳቸው ብቻ ነው። ስለሆነም ለእናንተ የምገባው ቃል ይህ ነው። ፕሬዝዳንት ስሆን ዶናልድ ትራምፕ ያመከኑትን የድንበር ደህንነት የሚመለከተውን ረቂቅ ህግ መልሼ በማምጣት በፊርማዬ አጸድቃለሁ። ትራምፕ ከካመላ ሀሪስ በንጽጽር ጠንከር ያለ ድጋፍ አላቸው ብለው በሚያምኑባቸው ጉዳዮች በተለይም በኢሚግሬሽን ላይ ማትኮር እንዳለባቸው ሪፐብሊካን ደጋፊዎቻቸው ያሳሰቧቸው ሲሆን እርሳቸውም ሕጋዊ ፈቃድ የሌላቸው ፍልሰተኞች ይውጡ ማለታቸውንና የባይደን ሀሪስ አስተዳደር ወሰኑን ክፍት ትቶታል በማለት መንቀፋቸውን ገፍተውበታል። With your vote, inflation will stop. The illegal aliens will be turned back. They're not coming in. We got to stop them. የእናንተን ድምፅ በማግኘት የዋጋ ግሽበቱ ያቆማል። በህገ ወጥ መንገድ ወደ ሀገራችን የመጡ ስደተኞች ወደ መጡበት ይመለሳሉ። አይመጡም፣ በቃ እናም ልናስቆማቸው ይገባል። አሁን ምን እያሉ እንደሆኑ ታያላችሁ። አንዴ የድንበራችን አያያዝማ በጣም ጥሩ ነው። እንዴታ! በጣም ጥሩ እንጂ በምድሪቱ ታሪክ እጅግ የከፋ የድንበር ደህንነት አያያዝ ነው ያሳዩ ነው። በዩናይትድ ስቴትስ የድንበር ጥበቃ መስሪያ ቤት ሰነድ መሰረት እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ድንበሩ ላይ ተይዘው የተመዘገቡ ፍልሰተኞች ቁጥር 104000 የነበረ ሲሆን፣ በዚህ ዓመት በተመሳሳይ ወር ቁጥሩ ጨምሮ ድንበሩ ላይ 130000 ፍልሰተኞች እንደተያዙ ተመልክተዋል። ዋሽንግተን በዚህ ሳምንት ቅንብራችንም በዚሁ በምርጫ ጉዳይ ላይ ያተኩራል። የቀድሞ ፕሬዚዳንት ዶናልድ ትራምፕ የምርጫ ቅስቀሳ ካደረጉባቸው ድረገጾች አንዱ ተጠልፎ እንደነበር አስታውቀዋል። ዝርዝሮቹ አሁንም ገና እየታወቁ ቢሆንም ትራምፕ ለምክትል ፕሬዚዳንትነት እጩነት የመረጧቸው ጄዲቫንስ ትላንት እሁድ የዲሞክራቲክ ፓርቲ ፕሬዚዳንታዊ እጩዎችን አጠንክረው የተቹባቸውን በርካታ ቃለመጠይቆችን ሰጥተዋል። ይህ በእንዲህ እንዳለ ምክትል ፕሬዚዳንት ሀሪስና አጋራቸው ቲም ዋልዝ ኢኮኖሚያዊ ላይ በማተኮር ባደረጓቸው የምርጫ ዘመቻዎች ደጋፊዎቻቸውን መቀስቀስ ቀጥለዋል። የቪኦኤው ቬሮኒካ ባልደራስ ኢግሊሲያስ ተከታዩን ዘግባለች። ደረጀ ደስታ እንደሚከተሉ ያቀርበዋል። የትራምፕ ዘመቻ ተጠልፏል የሚለውን ዜና የሪፐብሊካኑ ፕሬዚደንታዊ እጩ ዶናልድ ትራምፕ ቅዳሜ ጠዋት ትሩዝ ሶሻል በሚለው የማህበራዊ ሚዲያቸው ላይ ካስታወቁ ሰዓታት በኋላ ጉዳዩ የመገናኛ ብዙሃን ርዕስ መሆኑን ቀጥሏል። ትረምፕ ያወጡት ጽሑፍ እንዲህ ይላል። ከብዙ ድረገጾቻችን መካከል አንዱ በኢራን መንግስት እንደተጠለፈ በማይክሮሶፍት ኮርፖሬሽን ተነግሮናል። የኢራን ባለስልጣናት ክሱን ውድቅ አድርገውታል። የተጠለፉት ሰነዶች የሪፐብሊካን ምክትል ፕሬዝደንት እጩ ጄዲ ቫንስን የሚመለከቱ መረጃዎችን ያካተቱ ናቸው ተብሏል። እጩ ምክትል ፕሬዝደንቱ እሁድ በበርካታ የዜና ዝግጅቶች ላይ ቀርበዋል። ጥያቄዎቹ ግን በፕሬዝደንታዊ ውድድሩ ላይ ያተኮሩ ነበሩ። ኤቢሲ በዚህ ሳምንት ዝግጅት ላይ የኦሃዮ ሴነተር ከዚህ ቀደም ባደረጓቸው አወዛጋቢ የቤተሰብ መግለጫዎች ላይ እንደገና የተሰነዘረባቸውን ትችት ብዙም ቦታ ሳይሰጡት ትኩረታቸውን የዲሞክራቲክ ፕሬዝደንታዊ እጩ ች ወደ ሆኑት ፖሊሲዎች አዙረዋል። ለምን ስለ ግሽበት አንነጋገርም? በካማላሪስ ፖሊሲዎች ምክንያት የግሮሰሪ እቃዎች ዋጋዎች የማይቀመሱ ስለመሆኑ ለምን አንነጋገርም? ኢኮኖሚው፣ በላስ ቬጋስ ኔቫዳ የቅዳሜው የምርጫ ቅስቀሳ ዝግጅት ላይ ለምክትል ፕሬዚደንት ሃሪስም እንዲሁ የንግግር ነጥብ ነበር። እዚህ ላለ ሁሉ የምገባው ቃል ነው። ፕሬዝደንት በመሆንበት ጊዜ ዝቅተኛውን የደሞዝ ክፍያ ለመጨመርና በአገልግሎትና እንግዳ ተቀባይ ሰራተኞች የጉርሻ ገቢ ላይ የተጣለውን ቀረጥ ማስወገድን ጨምሮ ለአሜሪካ የሰራተኛ ቤተሰቦች የምናደርገውን ትግል እንቀጥላለን። ትራምፕ ከዚህ ቀደም ተመሳሳይ ቃል የገቡ ሲሆን ሀሪስ አገልግሎት ሰጪ ሰራተኞች በጉርሻ ገቢያቸው ላይ ምንም ቀረጥ አይከፍሉም የሚለው ፖሊሲያቸውን ሰርቀዋል ሲሉ ከሰዋል። ሀሪስ ስለ ኢኮኖሚ እቅዶቻቸው ተጨማሪ ዝርዝሮችን እንዲሰጡ የሚቀርቡ ጥሪዎች እያደጉ ቢሄዱም በዘመቻቸው የታየው መነቃቃት የማይካድ ነው ሲሉ የዲሞክራቲክ ሴኔተር ኤሚ ክሎበቸር በኤቢሲ ቴሌቪዥን ላይ ተናግረዋል። ከፊላዴልፊያ ጀምሮ እስከ ዊስካንስን ድረስ አገሪቱን አነቃንቀዋል። አሪዞና ውስጥ ከ15,000 በላይ ሰዎች በተጨናነቀው የምርጫ ቅስቀሳቸው ዝግጅት ላይ እንዲገኙ አድርገዋል። ሰዎች ፍላጎታቸው ወደፊት ለመራመድ ነው። ሀሪስ ሳን ፍራንሲስኮ ውስጥ በተካሄደ የፖለቲካ ዝግጅት ላይ ከተሳተፉ በኋላ እሁድ ወደ ዋሽንግተን ተመልሰዋል። ሀሪስና ፕሬዚደንት ጆ ባይደን በመጪው ሐሙስ ሜሪላንድ ውስጥ በአንድነት ሆነው ሕዝብ ፊት እንደሚቀርቡ ይጠበቃል። ፕሬዚደንት ትራምፕ ከነገ በስቲያ አረቡ በአሽቪል ኖርዝ ካሮላይና ስለ ኢኮኖሚው ንግግር እንዲያሰሙ ታቅዷል። አድማጮቻችን እየተከታተላችሁ ያላችሁት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቲቪ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የምሽቱን ዝግጅታችን ነው። ቀደም ሲል የመጀመሪያው ምዕራፍ ቅንብሮች ወደ እናንተ ደረሱ። ቀጥሎ ደግሞ ሁለተኛው ምዕራፍ ወደ እናንተ ይደርሳል። የመጀመሪያው ዝግጅታችን ሐኪሙን ይጠይቁ። የዛሬ ሐኪሞን ይጠይቁ ቅንብራችን የቤት ውስጥ ሕክምና ፋይዳና ከወዲሁ መታሰብ ያለባቸው አበይት ጉዳዮችን ይመለከታል። ዘመን የጠገቡት የባህል መድኃኒቶችና የቤት ውስጥ ሕክምና ዘዴዎች አብላቻ ቁጥር ያላቸው የ ማህበረሰብ ክፍል ሲገለገለባቸው ይኖሩ የመሆናቸውን ያህል ጠቀሜታቸው እያደረ በዘመናዊ ሳይንስ የተለየና ፋይዳቸውም እየጎላ መምጣቱ ይታወቃል። ሐኪሞን ጠይቁ በዛሬ ቅንብሩ በዚህ ጉዳይ ላይ ያተኩሯል በዚህ ጉዳይ ሙያዊ ትንታኔ እንዲሰጡን በዩናይትድ ስቴትሱ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙ ዶክተር አሌክስ አካሉን ጋብዘናል። ዶክተር አሌክስን ያነጋግሯ አላከበደ ነው። ዝግጅቱ እንደሚከተለው ወደ እናንተ ይደርሳል። ዶክተር አሌክስ አካሉ፣ በቀደመው ፕሮግራማችን የአማራጭ ህክምናን ምንነትና ፋይዳ ተመልክተን ነበር። በዛሬው ዝግጅታችን ደግሞ እነኚህ አማራጭ ወይም የባህል መድኃኒቶች ወይም የቤት ውስጥ ህክምና መቼና እንዴት መወሰድ እንዳለባቸው ለመመልከት መልሰን ተገናኝተናል። በድጋሚ እንኳን ደህና መጡ። በጣም አመሰግናለሁ አሉና እንደ ዩናይት ስቴትስ ባለ ከፍተኛ ደረጃ የህክምና መመዘኛዎች ያሉበት የተለያየ ደረጃ ተደጋጋሚ ጥናቶች በሚካሄድበት እንኳን ፈዋሽነቱና ብዙ ጉዳት የማያስከትል መሆኑ እንዲረጋገጥ ይደረጋል። ሰው የሚሰሩበት የዩናይት ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን ተቀባይነት አግኝቷል ተብሎ ገበያ ለማቅረብ የገለጹልን መንገዶች አልፋሉ። እንደ ኢትዮጵያና የተቀረውም አፍሪቃ ማየት እንችላለን። እስከ ሰማኒያ በመቶ ከዘመናዊው ሕክምና ይልቅ በባህላዊው ላይ ይመረኮዛል የሚባል ዓለም ውስጥ ቢያንስ የሚጎዳውን ለይቶ እንዲያውቅ እነኚህን በአማራጭ ሕክምና የሚታዩ የህክምና ዘዴዎችን ህሙማን በምን መመዘኛ መለየት አለባቸው? ሊጠቅማቸው ይችላል። እርግጥ ነው የመድኃኒቶቹ ተመሳሳይነትና የበሽታዎቹ የተለያዩ መሆኑ ሁሉ ግራ ያጋባል። አንዳንዴ መደበኛው ህክምና መልስ ሳይሰጣቸው ቀርቶ አማራጭ ህክምናው ጋር ሄደው ለህልፈት የሚዳረጉ ሰዎች ቁጥርም ትልቅ ነው። ከዛ አንጻር አንድ ሰው ይህን ህክምና ዘዴ ለመገልገል ሲያስብ በመሰረታዊነት እነኝህን ነገሮች ማሰብ አለበት የሚሉት ምንድን ነው? በጣም ጥሩ ጥያቄ ነው አሉላ በጣም የሚያሳዝን ነገሮች አሉ። የተነሱበት መንገድ ለመዳን ስቴላ ለመፈለግ ይሆናል። ያ ሰው ግን ባለማወቅም ያን ነገር ይጠቀሙና የማይሆን ውጤት ያመጣል። አሁን ለምሳሌ ግሬት ፍሩት አለ። በአማርኛ ስሙን ስለረሳሁት በጣም ይቅርታ ይደረግልኝ። መደበኛ መድኃኒቶች የሚወስድ ከሆነ ለስኳር ሊሆን ይችላል፣ ለደም ግፊት ሊሆን ይችላል፣ ለካንሰር ሊሆን ይችላል። መድኃኒት የሚወስድ ከሆነ ግሬት ፍሩት እንደ ብርቱካን የሚመስል ውሱ ቀይ ና እንደሱ አይነት ድራግ ድራግ ኢንተራክሽን ያለ እና ግሬት ፍሩት የሚወልድ ሰው ይኖር ይችላል ኢትዮጵያ መጀመሪያን ግሬፕ ፍሩት ከመውሰዱ በፊት ቆም ብሎ ማሰብ ያለበት ይሄ ምግብ ከመውሰዳቸው መድኃኒቶች ጋር ይጋጫል ወይ አይጋጭም የሚለውን ዶክተሩን መማከር ወይ ፋርማሲስቶቹን ማማከር መጠየቅ ነው። ምክንያቱም ግሬፕ ፍሩት ከብዙ መድኃኒቶች ጋር ይጋጫል። ትልቁ ብዬ ባሁን ለምሳሌ የልብ ችግር ያለባቸው የልብ መድኃኒት የሚወስዱ፣ የደም ግፊት ችግር ያለባቸው የደም ግፊት መድኃኒት የሚወስዱ ያን ነገር ከመውሰዳቸው በፊት ከመብላታቸው በፊት ግሬፕ ፍሩትም መጠኑን ማወቅ ምን ያህል ነው መውሰድ ያለብኝ ሌላ መድኃኒቶች ወስዳለሁ ወይ አብሬ። ሁለተኛው ሌላ ነጭ ሽንኩርት ሽንኩርት እንግዲህ በጣም ብዙ ጥቅም አለው። በየቀኑ መበላት ያለበት ነገር ነው። ግን አሁን ደም ለማቅጠም አንዳንድ መድኃኒቶች ይሰጣቸዋል። ከዛ ውስጥ አንደኛው ዋርፋሪ ኩመዲ የሚባለው ማለት ደም ለማቅጠም ነው። በጣም ብዙ ነጭ ሽንኩርት የምትጠቀም ከሆነ ግን ምን ያደርጋል? ሞር ደምህ እንዲቀጥል የብሊዲንግ ሪስክ ያመጣል። ለሽንኩርት የምትበላ ከሆነ ማለት ነው። ዋርፋሪ እየተጠቀም ደም እንዲፈስል ያደርግ ይችላል። የበለጠ እንዲቀጥል፣ ደም እንዲቀጥል ያደርግ ይችላል። ሞር አሁን አንድ ሰው ነጭ ሽንኩርት እየበላ ወርፈሪን የሚጠቀም ከሆነ እንደዚህ ደም ያቀጠን መድኃኒት እየወሰደ ከሆነ ትንሽ እንኳን የሆነች ነገር የምትቆርጠው ደም የማቀውም ሳንሱ ያቆም ይችላል። እንደዚህ አይነት ነገሮች ሲደረጉ ስፔሻሊ ከተወሰነ እድሜ በኋላ ብዙ መድኃኒት የሚወስዱ ወገኖቻችን ከመውሰዳቸው በፊት ከሚወስደው ምግብ ጋር እነዚህ መድኃኒቶች ምን አይነት ችግር ያመጣሉ የሚለው ምክንያቱም መድኃኒቶች፣ ምግቡ የመድኃኒቱ መጨመር ወይም መቀነስ ብቻ አይደለም፣ መድኃኒቱ እንዳይሰራ የሚያደርጉ ይችላል መድኃኒቱ ሲወሰድ ካለው ፕሮሰስ ጀምሮ ውስጥ ገብቶ ስራውን እስኪሰራ ድረስ ኢንተርፌር የማድረግ እንትላላቸው ነው። ሌላው ኤግዛምፕል ደግሞ ምን ብለናል? ግሪንቲ ደግሞ የሚጠጣ ሰው ሕመም ያለው ሰው ደም ማቅጠኛ የሚሰጠው ዋርፋሪን የሚወስድ ሰው ግሪንቲ የሚጠጣ አረንጓዴ ሻይ የሚባለውን ክብደት ለመቀነስ እንደዚህ ሽግሜ ኤጂንግ፣ ለስኳር ኢንፍላሜሽን ለመከላከል የሚጠቀሙበት ይህ ግሪንቲ ተቃራኒው ነው የሚያመጣው ከዋርፋሪን ጋር ከተወሰደ ደምን ማርጋት ያመጣል። ለምን ቶሎ ክሎት የማድረግ የማርጋ ስሜት ያመጣል ያ ደግሞ ምን ያመጣል ወደ ስትሮክ ሊወስድ ይችላል ማለት ስለዚህ እነዚህ ሶስት ኤግዛምፕሎች ያነሳሁበት ምክንያት ምንድን ነው ሰዎችን ግሪንቲ እንዳይጠጡ ወይም ጋር ጋርሊክ እንዳይጠቀሙ ለማለት ሳይሆን መድኃኒት የሚወስዱ ከሆነ ይሄ ኮንቬንሽናል የምንለው መድኃኒቶች የሚወስዱ ከሆነ እና እነዚህን ነገሮች የሚጠቀሙ ከሆነ አትሊስት ቁጭ ብለው ዶክተራቸው ጋር ተመካከም ይህን ይህን እመገባለሁ ተቃራኒ የሚወስዳቸው ነገሮች አሉ እነዚህ እነዚህ ቅጠል አቅጠ ብቻ ሆን ለምሳሌ ግሪንቲ ብቻ ስለሆነ አ ግሪን ሊፊ ቬጅቴብልስ የሚባሉት ራሱ ከዋርፋሪን ጋር መውሰድ በጣም ችግር አለው። እሱም ክሎቲንግ ይጨምራል፣ ምክንያቱም ቫይታሚን ኬ የሚባለው ኤለመንት ውስጡ ስላለ ማለት ነው። ግሪን ሊፊ ቬጅቴብልስ አረንጓዴ ቅጠሎች የሚባሉት እናምንን ምግባችን ስራት ነው የሚሉት እነሱ ውስጥ ያ ቫይታሚን ኬ ስለአለ ያ ቫይታሚን ኬ ደግሞ አንድ ነገር ቆርጦል ደማችን ንሽ ቆቶ ይረጋል አይደል? ያ እንዲረጋ የሚያረግ ፋክተሮች አሉት። እነዛን ፋክተሮች ይህን ቫይታሚን ኬ ይፈልጋል ለመርጋት። ይሄ ቫይታሚን ኬ ደግሞ ከእነዚህ ግሪን ሊስ ቬጅተብልስ ይገኛል። ከግሪን ጂ ከእነሱም ይገኛል። ብዙ መድኃኒት የሚወስዱ፣ መድኃኒት ከመጀመራቸው በፊት ከዶክተሮቻቸው ወይ ከፋርማሲስቶቻቸው ጋር እች ብሎ ተነጋግረው የምመገበው ይሄ ይሄ፣ እንደዚህ እንደዚህ አይነት ነገሮች አዘወትር አለው ይህን ይህን በላ አለው ከመድኃኒቱ ጋር ግጭት አለ ወይስ የለው የሚለውን መጠየቁ ብዙ ነገሮችን ይቀንስ ይችላል። ይሄ ነው አለ ዶክተር አሌክስ። ለመቋጫ የሚሆን የመጨረሻ ጥያቄ ባነሳ በምሳሌነት ካነሷቸው በቤት ውስጥ ለሕክምና ከሚወሰዱትና እንዲሁም ከተለያዩ የምግብ አይነቶች በተጨማሪ ህሙማን እንደሚወስዷቸው ሌሎች መድኃኒቶች እና እንደ ህመማቸው አይነት ለመሆኑ መቼ ነው ሐኪማቸውን ወይም የፋርማሲ ባለሙያቸውን ማማከር ያለባቸው? አሁኑ መድኃኒት ኦልሬዲ ታዞላቸው ይሄን ኢንፎርሜሽን የሰሙ ሰዎች ሊኖሩ ይችላሉ። መያቁ ኖች ሰዎች ሊኖሩ ይችላሉ። መድኃኒት እየወሰዱ ግን አሁን ያንተን ፕሮግራም ሲሰሙ እስካሁን እኮ እየወሰድኩ ነበረ ምንድን ነው ማድረገው ብለው መጨናነቅ የለባቸው። ዶክተሮቻቸው ጋር ተማካክሰው ከፋርማሲቶቹ ጋር ተመካክተው ይሄን አጣሩልኝ ብለው መጠየቅ ይችላሉ። እንግዲህ ጥያቄ ያሳባቸው ሰዎች ይሄን ማድረግ ይችላሉ። አሁን ላልኩበት ምክንያት እንግዲህ እየሰጠሁ ነው። ሌሎቹ ደግሞ ከመጀመራቸው በፊት መድኃኒት ዛሬ ሕክምና ሄደው እንደዚህ ዓይነት መድኃኒት ያስፈልግሃል፣ ስለዚህ በሽታ ይሄ ይሄ መድኃኒት ይታዘዝልሃል ሲባሉ ጥሩ መድኃኒቶች ይታዘዙልኝ፣ ግን በየቀኑ ከመወስዳቸው ምግቦች፣ መጠጦች ከነዚህ ጋር ይጋጫሉ? የሚጋጭስ ከሆነ ምንድን ነው ማድረግ ያለብኝ የሚሉትን ጥያቄዎች ለሕክምና ባለሙያዎች ለፋርማሲስቶች መጠየቅ ይችላል። ስለዚህ እየወሰዱ ያሉ ገና ሊወስዱ የሚያስቡ መጠየቅ አለባቸው ብዬ አስባለሁ። ግሩም ነው ዶክተር አሌክስ የአማራጭ ወይም ተለዋጭ ህክምና ምንነትን አንስቶ በተለይ ደግሞ በዩናይት ስቴትስ ብሔራዊ መድኃኒት ቁጥጥር ባለስልጣን በመመዘኛነት የሚታዩት በህክምና ምርመራ የሚወሰዱበትን አሳይተው ይልቁንም ደግሞ ህሙማን እነኝህን አማራጭ ህክምናዎች ሲወስዱ በመሰረቱ ማድረግ ያለባቸውን በምሳሌ አስደግፈው አስረድተውናል ዶክተር አሌክስ አካሉ የፋርማሲ ሳይንስ ባለሙያና በሬሴስ ብሔራዊ የምግብና መድኃኒቶች ቁጥጥር ባለስልጣን የጥናትና ምርምር ባለሙያ ለሰጡን ሰፊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ላ ስለሰጠኝ እድል እግዚአብሔር አድማጮች፣ ቀደም ሲል ሐኪሞ የጠይቁ ሳምንታዊ ቅንብራችን ነበር ወደ እናንተ የደረሰው። አሉላንና እንግዳውን ዶክተር አሌክስ አካሉን እናመሰግናለን። በቀጣይ ሳምንት በሌላ ዝግጅት ሐኪሞ የጠይቁ የሚመለስ ይሆናል። አሁን ቀጣይ የምናልፈው ወደ ሳምንታዊ ስፖርት ዘገባዎቻችን ነው የሚሆነው። ሳምንታዊ ስፖርት ዘገባችን ደግሞ ትኩረት የሚያደርገው የፓሪስ ኦሎምፒክ ላይ ነው። ትላንትና እሁድ በተጠናቀቀው የፈረንሳይ ፓሪስ 2024 ኦሎምፒክ ላይ የተሳተፈው የኢትዮጵያ አትሌቲክስ ቡድን አንድ ወርቅና ሶስት የብር በድምሩ አራት ሜዳሊያዎችን አግኝቷል። የወርቅ ሜዳሊያውን በወንዶች ማራቶን ታምራት ቶላ አስመዝግቧል። በመካከለኛ ርቀት የወንዶች 10ሺ ሜትር በሪው አረጋዊ፣ በሴቶች 800 ሜትር ጽጌ ዱጉማ እና በውድድሩ የመጨረሻ ቀን ትላንት እሁድ ነሐሴ አምስት ቀን በተካሄዱ የሴቶች ማራቶን ትግስት አሰፋ ደግሞ የብር ሜዳሊያዎችን አስመዝግቧል። ፓሪስ የሚገኙ የአሜሪካ ድምፅ ዘጋቢ ኤብሳ ነገሰ አትሌት ታምራት ቶላን ትግስት አሰፋና አሰልጣኝ ሀጂ አዲሎን አስተያየት ጠይቋል። በተጨማሪም በ3000 ሜትሮች የፍጻሜ ውድድር በጉዳት የተጎዳውን ለሚቻ ግርማን አነጋግሮ ተከታዩን አዘጋጅቷል። ሁለት ታምራት ቶላ ከ24 ዓመት በኋላ የመጀመሪያውን ወርቅ ለኢትዮጵያ አስገኝታል። እንኳን ደስ ያለ። ስሜቱ እንዴት ነበር? እንኳን አብሮ ደስ አለ። ያው እንግዲህ ስሜቱ በጣም ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። ደስ ብሎኛል። ኦሎምፒክ ሪከርድ አሻሽለህ ነው ያሸነፍከው። ኮርሱ ደግሞ በጣም ከባድ ነው። እስቲ እንዴት ትገልጸዋለህ ይሄን አዎ፣ እንደሚታወቀው እንግዲህ ያው የፓሪስ ማራቶን የኦሎምፒክ ኮርስ በጣም ከባድ እና ፈታኝ የሚባሉ ተብሎ ሲወራ እንደተቆየ ነው የሚታወቀው። ያው እኔም በስተመጨረሻ ወደ ፓሪስ ኦሎምፒክ የሚመጣ በማለት ቡድኑ ቢቀላቀልን በአምሮ በትን አብሮ መጀመሪያ እየሰራን ስለነበር እና እዚህ ሲመጣ ውድድርን ስንጀምር እንደተባለው ፈታኝ ነው፣ ግን እኔ ውስጤን አሳምኛለሁ። በቃ ማለት ሰርቻለሁ፣ የሰራውን የለፋውን ፈጣሪ ያግዘኛል ብዬ ራሴ ላይ ወስኜ በቃ ማለት ከፈጣሪ ጋር ማድረግ ያለብኝም ነገር እስከ መጨረሻ አደርጋለሁ እንጂ የወሰንኩት ነው። በጣም ይፈትናል ዳጀቱ በጣም ፈትኖኛል፣ ግን ፈጣሪ ረፍትኝ ታወቃ ኮቻጅ አይደለው። እንደሚታወቀው በፓሪስ ኢትዮጵያ የመጀመሪያ ወርቅ አምጥታለች በታምራት ቶላ። እርሶ ደግሞ የናሽናል ቲሙ አሰልጣኝ ኖት፣ መሪ ኖት። እንዴት አዩት ውድድሩን? ወርቁስ በመምጣቱ ሪከርድን በመሰበሩ እንዴት አዩት? በመጀመሪያ ደረጃ እንግዲህ ለኢትዮጵያ ሕዝብ ባለፉት ውድድሮች ትንሽ በጣም ተከፍቶ ነበረ። ዛሬ በተገኘ ውጤት እንኳን ደስ ያላችሁ፣ እንኳን ደስ ያለን የሚል መልእክት ለኢትዮጵያ ሕዝብ አስተላልፋለሁ። ከዛ በመቀጠል እንግዲህ ያው መጀመሪያም እንደነገርኩ ከምርጫውን ጀምሮ እጅግ በጣም ጠንካራ አትሌቶች የተመረጡበት ሁኔታ ነው ያለው። ግን አጋጣሚ የሆኑ ታምራት በተጠባባቂ የገባ አትሌት ነው። እንግዲህ ተጠባባቂ ራሱ ለመሆን ከተጠባባቂ ውጭ ነበረ። በእኛና የፌዴሬሽኑ በመነጋገር ልምድ ያላቸው አትሌቶች ናቸው፣ መግባት አለባቸው ብለን እኛም በሰጠነው ሀሳብ እሷና ቤቲቶ ተካቷል። ያን ነገር ባናደርግ ኖሮ ምናልባት ዛሬ ያገኘ ኖኖር ላናገኝ ይችላል። ስለዚህ እኔ ዛሬ ለተገኘ ውጤት በጣም ደስ ብሎኛል ሁለት ደስታ ነው አንደኛ የኦሎምፒክ ሪከርድ በዚህ በጣም ከባድ በሆነ ውጣ ውረድ በበዛበት መንገድ ላይ እንደዚህ አይነት ሩጫ በመሮጡ በጣም ታምራትን ሳላደንቀው አላልፍም። አትሌት ትዕግስት አሰፋ በመጀመሪያ በፓሪስ ኦሎምፒክ የሲልቨር ሜዳሊስት ሆንሻል እንኳን ደስ ያለሽ አመሰግን እንደሚታወቀው ትግስት የፓሪስ ኦሎምፒክ ላይ ጥሩ ዝግጅት አድርገሻል ጥሩ ውድድርም አድርገሻል እስከ መጨረሻ ወርቅ ያመጣሉ ተብሎ ሲጠበቁ የነበረት አትሌቶች አንዱ ነበርሽ የዓለምም ደግሞ ሪከርድ በእጅሽ ነው ያለውና እንዴት ነበረ ውድድሩ በጣም አድካሚ እንደነበረና ኮርሱ ትክክል እንዳልነበረ ከባድ እንደሆነ ነው ሲነገር የነበረውና እስቲ ስለ ውድድሩ እንዴት ነው ምን እንደተሰማሽ ነገርኝ ውድድሩ አሪፍ ነበር። የቦዬ እንደተባለው ኮርሱ ለእኛ ለኢትዮጵያኖች አልከበደንም። ነገር ግን ትንሽ አየሯ ሙቀት ስለነበረው አየሩ ነው ከኮርሱ ይልቅ የከበደን። እንደምታየው ጥሩ የቡድን ስራ ሰርተን ውሃ እየተቀባበልን እየተጋገዝ ስንሄድ ነበር። እግዚአብሔርም ይመስገን ጥሩ ነው። ሁለተኛም በመውጣታችን የቡድን ስራ በጣም ትልቅ ቦታ የሚሰጠው ነው። ውሃ መቀባበል ብቻ ሲሆን መተጋገዝ መርች የሚባሉ ራሱ አንድ ነገር ነው እና ምን ነበረ ተመካክራችሁ የገባችሁት፣ እንዳላችሁትም አሳክታችኋል እዛ ውድድሩ ላይ እኔ ከራሴ ከእውነተኛ እህቴ ጋር ስሮጣሃል የተሰማኝ በጣም ተጋግዘን፣ አይዞሽ እየተባባልን እየተመካከርን ነው ስንሄድ የነበረው እና እኛ ጋር የነበረው ፍቅር የትኛውም ሌሎቹ ተወዳዳሪዎች ጋር አልነበረም እና እሱ ራሱ ትልቅ ደስታ የሚሰጥ ነው። የቦይ በመጨረሻ ላይ እንደሚታወቀው ተያይዛችሁ ሄዳችሁ ታራታችሁ አርባ በኋላ ነው እንግዲህ የመለያየቱ ነገር የመጣው። ፊኒሽንግ ላይ ከሲፈን ጋር የነበረው ሁኔታ የመገፋፋቱ ነገር ነበር እና ሲፈን አጥ አንቺ አጥበሽ ባለሽበት ቦታ ነው የገባችብሽ። እንዴት አየሽ? ሱ ስ ነገር ሁኔታውን አስረጂኝ። እውነት ለምን አልጠበኩትም? በዛ ልክ ከትግስት የሚበልጥ ስፒድ አለብዬ አልጠበኩም ነገር ግን እዛ ጋር ደክመ ነው የምትመጣው። አሁለት ሮጬ ነው የመጣውት። ያንን ስትገፋኝ ኦልሬዲ ቶሎ ሰውነቴ እንትን አላለም። ለእሷ አርባንቴጅ ነው የሆነላት። ያ ነው እንግዲህ ወደ ኋላ ላይ ያስቀረኝ ብዬ ማስበው፣ ግን ያው እግዚአብሔር የፈቀደው ነው የሆነው። በተያያዘ ዜና አትሌት ለሜቻ ግርማ በ ሶስት ሺህ መሰናክል ለኢትዮጵያ ወርቅ ያስገኛል ተብሎ ሲጠበቅ ነበር በጋጠመው ጉዳት ምክንያት ለሆስፒታልም ደግሞ እንደገባ ይታወቃል። በአሁኑ ሰዓት ጤንነቱ ሙሉ ላይ እንዳለ ለአሜሪካ ድምፅ አጋርቷል። ስለተፈጠረ ነገር በጣም እኔም አዘኛለሁ። ልክ አገሩታም አዘነች እና በተፈጠሮ ነገር ሁሉም ነገር አስቦ ታስቦ አይደለም እና በጣም በመደቄ በጣም በቃ አዘኛለሁ። ግን ወድቄ በመተራፊ በጣም ደስተኛ ነኝ። ከምንም በላይ ጤና ሆነ፣ በጣም ደስተኛ ነኝ። ነገም ሁሉም ነገር የሚመጣ ነገር ነው እና ነገም ውጤትም ወርቀም ሁሉ ነገር የሚመጣ ነገር ነው። እኔ ሁሉ የሚደሰተው ጤና ስለሆንኩት ብቻ በጣም ደስተኛ ነኝ። በጣም ደስ ይበኛል። እና ሕዝባችን ሀገራችን ደህና ነኝ። ሁሉም ነገር አሪፍ ነው። እያ ብዬ መናገር ፈልጋለሁ። አመሰግናለሁ። እኔም አመሰግናለሁ። የፓሪስ ኦሎምፒክ የተመለከተው ሳምንታዊ ስፖርታዊ ቅንብራችን እንደቀጠለ ነው። ተከታዩ ዘገባችን ደግሞ በፓሪስ ኦሎምፒክ የተመዘገበው ውጤት የአዲስ አበባ ነዋሪዎችን ማስከፋቱን ይገልጻል። የኢትዮጵያ አትሌቲክስ ቡድን በፓሪስ 2024 ኦሎምፒክ ያስመዘገበው ውጤት እንዳላስደሰታቸው አስተያየታቸውን ለአሜሪካ ድምፅ የሰጡ የአዲስ አበባ ነዋሪዎች ተናግረዋል። ውጤቱ ከለመድ ነው ና ከጠበቅ ነው በታች ነው የሚሉት አስተያየት ሰጪዎቹ ለውጤቱ መውደቅ ምክንያት ነው ብሎ የገመቱትንም አንስተዋል። ችግሩ በጊዜ ካልታረመ የውጤት ማሽቆልቆሉ ተባብሶ ሊቀጥል እንደሚችልም ስጋታቸውን ገልጿል። ኬኔዲ አባባት እና ያነጋግራቸው እንደሚከተለው ይቀርባል። ትናንት እሁድ በተጠናቀቀው የፈረንሳይ ፓሪስ 2024 ኦሎምፒክ ላይ የተሳተፈው የኢትዮጵያ አትሌቲክስ ቡድን አንድ የወርቅና ሶስት የብር በድምሩ አራት ሜዳሊያዎችን አግኝቷል። የወርቅ ሜዳሊያውን በወንዶች ማራቶን ታምራት ቶላ አስመዝግቧል። በወንዶች 10000 ሜትር በሪሁ አረጋዊ፣ በሴቶች 800 ሜትር ጽጌ ድጉማና በውድድሩ የመጨረሻ ቀን ትናንት እሁድ ነሐሴ አምስት ቀን በተካሄደው የሴቶች ማራቶን ትዕግስት አሰፋ ደግሞ የብር ሜዳሊያዎቹን አስመዝግበዋል። ውጤቱን በተመለከተ አስተያየታቸውን የሰጡን ሲሆን የአዲስ አበባ ነዋሪዎች ከለመድነው ነው አንጻር ብዙም የተደሰትንበት አይደለም ይላሉ። አድማስ ሁሴን ካነጋገርናቸው መካከል ነው። እና በጣም የሚያስከፋው ውጤት ነው እና ለውጤቱ ደግሞ ብዙ ምክንያቶች አሉ። ብዙ ያልተሰሩ ነገሮች አሉ። እርስ በርስ ሬሽኑ የአትሌቲክስ ፌዴሬሽኖችም እርስ በርስ ስምምነት እንደሌላቸው እየሰማን ነው። እዚህም ሆነ እዛም ሄደው ብዙ ጭቅጭቅ እንዳለ ነው እየሰማን ያለ ነውና ብዙም አላስደሰነም። እዛ ያ ደግሞ ለአትሌቶች ተጽዕኖ ያደርጋል ብዬ ገምታለሁ እና ውጤቱ ብዙም ለኢትዮጵያ የሚገባት አይደለም። ሌሎች አስተያየት ሰጪዎችም አሽቆልቁሏል ባሉት ውጤት ቅር መሰኘታቸውን ገልጸዋል። አቶ ጠና ጋሻው እባላለሁ። እንግዲህ ከዚህ በፊት እንደምናየው አልሆነም፣ ከምንም ግን ይሻላል። ሶስት ብርና ያው አንድ ወርቅ ይዞ መምጣቱ ጥሩ ነው፣ ይሻላል። እንደ ድሮ ባይሆንም ደህና ነው። ወርቅ ብቻ አንድ ማምጣቱ ቀር ብሎኛል። ስሜ አብሽ ፋንቶ ይባላለሁ። ኦሎምፒኩ የዘንድሮው በጣም ዝቅተኛ ነው። ከዚህ በፊት አራት ወርቅ ሶስት ወርቅ ቢያንስ ይዘን እንገባለን። ዘንድሮው ግን አንድ ወርቅ ነው ይዘን የገባነው። በዚህ በጣም ተሰምቶኛል። በቃ ኢትዮጵያ አሸንፋ ስትገባ እንጂ ተክዛ አንገቷን ደፍታ ስትገባ አይተናናቅም። ይሄ መጀመሪያ ነው። ይሄ መሆን የለበትም። ይሄ ችግር ለምን መጣ የሚለው ነገር ፌዴሬሽኑ ራሱ መገምገም አለበት። በቃ ብርሃኑ ይባላለሁ። ብርሃኑ ደሴ ያው እንግዲህ ውጤቱ እንደምታየው የኢትዮጵያ ሕዝብ አሁን ትንሽ ያዘነበት ሁኔታ ለ ይሄ የሆነው ምንድን ነው? በተለይ አሁን በጣም ችግር አመራሮቹ ጋር አሁን ላይ የሚሰማው ነገር አልሰራንም ብሎ ማመን አለባቸው። ኦሎምፒክ ኮሚቴው እዛ ላይ ችግር አለ። እሱ ነው እንጂ አብዛኛው ውጤቱ እንደመጣም እኔ አንድ ወርቅ አሁን ወርቅ ነው ብለን ልጁ ያመጣው በራሱ ጋር ወርቁ ባይመጣ አንድ ወርቁ ባይመጣ ሰራን ብለን እናስብ ነበሩ ና እንዳልኩ አሁን እሱ ባይመጣ ምንድን ነበር የምንሆነው? ያ ነገር ከዛ በላይ ነው። እኛ የምንጠብቀው ሁሌም በኦሎምፒክ አንድ አይናችንናት ሁሌም እንደሚባለው እግር ኳስ ላይ እኛ እንጽናና፣ በኦሎምፒክ ነው የምንጽናናና ማራቶን መምጣቱ ለተሻለ ነገር እንትን ይላቸዋል። ግን ከዛ በላይ ብዙ መስራት የሚችሉ ልጆችን አሁን ማምጣት አለብን። ከአገር ቤት እስከ ፓሪስ የዘለቀውና ጎልቶ የተሰማው በኦሎምፒክ ኮሚቴው እንዲሁም በአትሌቲክስ ፌዴሬሽን ውስጥ ያለው አለመግባባት የተሻለ ውጤት ላለመምጣቱ ከምክንያቶቹ ዋናው እንደሆነ አስተያየት ሰጪዎቹ ይገልጻሉ። ከአትሌቶች መረጣ ጋራም በተያያዘ የሚነሱ ቅሬታዎች እንደሚያሳስቧቸው ያመለከቱት እኚሁ አስተያየት ሰጪዎች መፍትሔ ነው ያሉትን ሀሳብም ጠቁመዋል። ኢትዮጵያ፣ የሚሰጠው መግለጫ ሁላ አጊጣለች በፈረንሳይ ኦሎምፒክ አጊጣለች። እኛ ስንሰማ ቁጭ ብለን የምንሰማው ነገር ጥሩ አይደለም። ይሄ ነው ማጌጥ ለኢትዮጵያ? ይሄ ነው አይደለም። በፊት ይለመድ ነው፣ እኛ ሆ ብለን ሸኝተን ሆ ብለን የምንቀበላቸው በዚያ አልነበረምና የሚደረገውን ነገር ሰላም ካልወረደ በስተቀር ወደፊትም ይቀጥላል። ቶኪዮም ላይ ታይቷል፣ አሁንም ፓሪስ ላይ አይተናል። ይሄን አንዱ ወርቅም ወደፊት ላናመጣው እንችላለን። ስለዚህ ውስጥ ያለው ነገር መጽዳት አለበት። በጣም መጽዳት ያለበት ነገር ውስጥ ነው። ውስጡ ካልጸዳ ውጤቱ ገና ገና የመጨረሻ እንደምናስቆረቆር እገምታለሁ። ወደፊት ግን ያው አሻሽለው አሰልጠኞቻቸውም በአንድ እንትን ሆነው ጥሩ ውጤት እንዲያመጡ ቢያደረጓቸው ቆንጆ ነው። እዚህ ያለ ጭቅጭቅ ነው ወደዛ እንደዚህ እንትን ያደረጋቸው እንጂ እዚህ ሁሉም ተሰማምቶ አንድ ቢሆን ኖሮ ቆንጆ ውጤት ይመጣል ብዬ ነበር ምናምን ነው። ብዙዎቹ ደግሞ እየተከፉ ነው ያሉት፣ ብዙዎቹ ደግሞ ይቀራሉ። ስለዚህ እንደው በአንድ ድምፅ ሆነው ሁሉም በአንድ አይነት ቢያስተማሯቸው ጥሩ ውጤት ይመጣል ብዬ ነው የማምነው የነበረው። ፌዴሬሽኑ ራሱን መመርመር አለበት። አንዳንድ አሉባልታ ወሬ ሲሰማ መሮጥ ያለባቸው ልጆች ወርቅ ማምጣት ያለባቸው ልጆች ወደ ኋላ ያስቀርተው ሌላ ልጆች ነው ይዞ የሄዱት። ይሄ ትክክል አይደለም። አንድ ኢትዮጵያዊ ማለት ነው ለሀገሩ ማሰብ አለበት። ለሀገሩ መሞት አለበት። ሀገር ነው ሀገርን ነው ይዞ የወደቁት። ይሄ ነገር ደግሞ ራሳቸውን መገምገም ማየት አለባቸው። ሯጮቹም ሳይቀር ማለት ነው፣ ይሄን ነገር አይተውት ይሄን ችግር መፍታት አለባቸው። ለቀጣይ ይሄ ያለፈው አልፏል። አራተኛው ተጠባባቂ ይችን ወርቅ ባያስገኝልን ኑሮ ባዶ እጅ ገባን ማለት ነው፣ ከመሞትም መሞት ማለት ነው። ለቀጣይ ግን ደና ወርቅ እንዲመጣ ደና ደና ሯጮቹን አምርተን ለሀገራችን አሰልፈን ሀገራችን ይሄ የወደቀችበትን ተነስታ ባንዲራዋ እንዲውለበለብ እንፈልጋለን። ትናንት ፍጻሜውን ባገኘው የፓሪስ 2024 ኦሎምፒክ ላይ ኢትዮጵያ አንድ የወርቅና ሶስት የብር ሜዳሊያዎችን በማግኘት በዓለም 47ተኛ በአፍሪካ ደግሞ አራተኛ ደረጃን ይዛ ነው ያጠናቀቀችው። ኢትዮጵያ በፓሪስ 2024 ያሳካችው የሜዳሊያ ብዛት ከአራት ዓመት በፊት ከተካሄደው ከቶኪዮ ኦሎምፒክ ጋራ በቁጥር እኩል ቢሆንም አንድ ወርቅ፣ አንድ ብርና ሁለት ነሐስ ከተገኘበት ከቶኪዮ አንጻር እየተሻለ ሊባል የሚችል ነው። ይሁን እንጂ በፓሪስ ኦሎምፒክ ላይ በተለመዱት የውድድር አይነቶች በተለይም በ5000ና በ10000 ሜትር ከአንድ ብር ውጭ ሜዳሊያ አልተገኘም። ይህም ከቶኪዮ ኦሎምፒክ ጀምሮ የጎላ መምጣቱ ከ የሚገለጸው፣ ገለጸው የኦሎምፒክ ኮሚቴውና የአትሌቲክስ ፌዴሬሽኑ የውስጥ ውዝግቦች ጋር ተዳምሮ ኢትዮጵያውያንን በውጤቱ ቅሬታ እንዲሰማቸው አድርጓል። ችግሩ በጊዜ ካልታረመ የውጤት ማሽቆልቆሉ ተባብሶ ሊቀጥል እንደሚችል ስጋታቸውን የሚገልጹ አስተያየት ሰጪዎች የኦሎምፒክ ኮሚቴውንም ሆነ የአትሌቲክስ ፌዴሬሽኑን አመራሮች አፈጻጸም ከመገምገም ጀምሮ ከኃላፊነታቸው ተነስተው በሕግ እንዲጠየቁ የሚያመለክቱ ሀሳቦችን እያንሸራሸሩ ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አድማጮቻችን ቀደም ሲል ሁለት ተከታታይ የፓሪስ ኦሎምፒክ የተመለከቱ የሳምንታዊ የስፖርት ዝግጅቶችን ነበሩ ወደ እናንተ ያደረስናቸው የአሜሪካ ድምፅ ዝግጅትን የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል በቀደም ሲል ወደ እናንተ የደረሱትን በምስል የተደገፉ የስፖርታዊ ዘገባዎችን ጨምሮ ሌሎችንም ዘገባዎች በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም በፌስቡክ አት ቪኦ አማሪክ ላይ በትዊተር ሃሽታግ ቪኦ አማሪክ ላይ ታገኟችኋላችሁ። በዛም ድጋሚ መመልከት ትችላላችሁ። ኢንስታግራም እና ዩቱብ ላይም መመልከት ትችላላችሁ። ዛሬ ነበረን የሰኞ የዛሬ ነሐሴ ስድስት 2016 ዓ ም የምሽት ዝግጅታችን የሚመስል ነበር። ያስተናገድኳችሁ አስማማየ ነው ነበርኩኝ። በስቱዲዮ ቅንብሩ ብራናይሉ አብራን ነበረች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ።